ጤና ይስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና በይ መሰናዶ ጀምሯል። ልጆች የሚያጠቁትን ሁሉ ነገር ለማወቅ አንፈልግም፣ ግን እንደዚህ አይነት በሚደርሱ ትልልቅ ነገሮች በኋላ ትልቅ ችግር ላይ ከመድረሱ በፊት መከላከል ይቻላል። የሰማችኋቸው ዶክተር ቢንያም ገሰሰ ነው የልጆች ወጣቶችና የአዋቂዎች ልዩ የአእምሮ ሐኪም ናቸው። በምሽቱ ጉልበተኛና ጥቃት ፈጻሚ ሰዎችን ስነ ልቦና በተመለከተ ሙያዊ ምክራቸውን ያጋሩናል። ሌሎች ወጣት ተኮር ዘገባዎችን ከዚሁ ከአፍሪካ እንዲሁም ደግሞ ከዩናይትድ ስቴትስ ይዘናል። የደንገረመው የምሽቱን መሰናደሩ መምራት ብርሃን ኃይሉ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በምሽቱ የቀደመው መሰናዷችን ካለፈው ሳምንት የቀጠለ የጤና መሰናዶ ነው። በትምህርት ቤት አሊያም ደግሞ በሰፈር ውስጥ የእድሜ እኩያቸውን እንዲሁም ደግሞ ታላላቆቻቸው የሆኑ ጉልበተኛ ልጆች የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚያስከትሏቸው የተለያዩ የማህበራዊ ምስቅልቅሎችና የስነልቦና ጉዳቶች በተጨማሪ ሊያስከትሉ ስለሚችሏቸው የአእምሮ ጤና ሁከቶች መኖራቸውን ነበረ ባለፈው ሳምንት የተመለከትነው። በዛሬው መሰናዷችን ደግሞ ሌሎችን ለመጉዳት ሆነ ብለው ጥቃት የሚፈጽሙ ወይም ደግሞ የሚያጠነጥኑ ሰዎች ስነ ልቦና ምን ይመስላል የሚለውን እንቃኛለን። ሙያዊ ትንታኔውን የሚሰጡን ዶክተር ቢኒያም ገሰሰ የልጆች የወጣቶችና የአዋቂዎች ልዩ የአይምሮ ሐኪም ናቸው። በተጨማሪም በፔንስልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአይምሮ ሕክምና ክፍል ሊቀመንበርም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደዛው ነው የምናልፈው። ዶክተር ብንያም ገሰሰ ጥግኔ በድጋሚ ለጊዜው አመሰግናለሁ። አንድ ሰው ሆም ብሎና በተደጋጋሚ በሌላ ሰው ላይ ጉዳት ለማድረስ በኃይል ወይም በጉልበት የሚደርስ ጥቃት አካላዊ ወይ በቃላት እና በዘለፋ በስድብ ሊሆን ይችላል። ለማንቋሸሽ በሚደረጉ ጥረቶች ሊገለጥ ይችላል። ወይም ደግሞ በተሰወረ መንገድም ሊፈጸም ይችላል። ለመሆኑ አንድ ልጅ ይህን ቡሊ በመባል በእንግሊዝኛ ቃል በስፋት የሚታወቅ ባህሪ እንዲላበስ የሚያደርጉ የስነ ልቦና መንስኤዎች ይኖሩ ይሆን? ጉዳት አድራጊው ራሱ እንዲህ አይነት ጠባይ እንዲኖረው ለዚህ ሊያጋለጡት የሚችሉ ሁኔታዎች አሉ። በእሱ ብንጀምረው፣ በአብዛኛው የምንነጋገረው ወይም ለማከም የምንሞክረው የተጎዳውን ሰው ነው። ጉዳቱን የሚያደርሰው ሰው ምንም ችግር አለብኝ ብሎ ሕክምናም አይፈልግም። እንደዚህ አይነት ሰው ብዙ እርዳታ ላይ ሊመጣ የሚችለው በትምህርት ቤት ተከሶ ወይም ሌላ ሌላ ከህግ ጋር የሚያገናኙ ነገሮች ሲመጡ በፖሊስ ወይም በሌላ ሰው ሪፈር ተደርጎ ነው እንጂ በራሳቸው ቡሊዎች ወይም ጉልበተኞች ችግር አለን ብለው እርዳታ አይፈልጉም። እና ብዙ ነገሮች አሉ ለዚህ መንስኤ ነው የሚባሉት። አንደኛው በቤተሰብ ውስጥ ያለ ችግር ነው። አባት የሌለበት ቤት ውስጥ ለምሳሌ አንዳንድ ልጆች ጥሩ አይነት አይተው የሚያድጉት አይነት ሰው ስለሌለ እንደፈለጉ የመሆን ጠባይ አለን። በዚህ አይነት ደግሞ አንዳንድ ጊዜ ራሳቸው ላይ ትልቅ አይነት ጉዳት ያንን ጉዳት መወጣት ሲከብዳቸው ራሳቸውን እንደማከም ይባላል። ራሳቸውን እንዲሻላቸው ጥሩ እንዲሰማቸው አንዳንድ ጊዜ እንግዲህ እንዴት ነው ራስ ላይ ጥሩ አይነት አስተሳሰብ ጥሩ የስነ ልቦና ጤንነት ሳይኖር ሌላውን ሰው ካንተ የባሰ በማድረግ ጥሩን የሚሰማህ አይነት ነገር አለ እና ሳይኮሎጂው አንዳንድ ጊዜ እንደዛ ነው የሚያሳየው። በራሳቸው ላይ ጥሩ እምነት የሌላቸው ራሳቸውን ዝቅተኛ አድርገው የሚያዩ ሰዎች ሌላውን ሰው ከነሱ የባሰ በማስመሰል ወይም በጉልበት በሚያገኙት ነገሮች በመጠቀም ራሳቸው ደስ እንዲላቸው የማለት ነገር አለ። አንዳንድ ጊዜ ደግሞ ፒር ፕሬሸር ይባላል። በጓደኞች ተጽዕኖ ነው በሚደረግ ነገር አንዳንድ ጊዜ በጉልበተኝነት ጥቅም ለማግኘት ይሞከራል። ግን በዚህ ጉልበተኝነት ወይም ቡሊንግ በምንለው ነገር እንዳልከው ዋናው መታየት ያለበት ሆነ ብለው የሚያደርጉት ነገር ነው። በዚህ ጥቅም ያገኛሉ፣ ሌላው ሰው ይጎዳል። ይሄ ደግሞ የአንድ ጊዜ ሳይሆን በተደጋጋሚ የሚከሰት ነገር ነው። ዶክተር ቢኒያም ሁለት ሶስት ነጥቦችን ነው አያይዘው የተመለከቱት ጠባዮች ለዛ ሊረዱ የሚችሉ የአካባቢ ሁኔታዎች አሉ። እንደዛ አይነት ሁኔታን የሚያጎለብቱ ልጆች ባፈነገጠና በክፋት መንገድ ሰዎችን መጉዳት ጠባያቸውን እንዲያደርጉት የሚገፋፉ አሉ። ይሄ ምንድነው እንግዲህ ችግሩ ወይም ክስተቱ ለትምህርት ቤት ወይም ለቤተሰብ በሚነገርበት ጊዜ ችግር እንደሆነ እና እርምጃ እንደሚያስፈልገው ሕክምና ወይም እርዳታ እንደሚያስፈልገው በሚደረግ ጊዜ ቤተሰቦች ለምሳሌ በራሳቸው ጥሩ ክትትል በማድረግ ይህ ምንድን ነው ልጅ የሚፈልገው ቢቻል ከእናትና አባት ጋር አብሮ ማደግ ቢቻል ደግሞ በየቀኑ የእለት በእለት ያለው ነገሮች በሙሉ እንዴት እንደሆኑ የሚጠይቅ እና የሚከታተል ቤተሰብ ይፈልጋል። እና በቤተሰብ ውስጥ ጥሩ አይነት ግንኙነት ካለ፣ ለምሳሌ ዛሬ ውሎ እንዴት ነበር? ውሎሽ እንዴት ነበር? ምን አጋጠመሽ? ወደ ትምህርት ቤት ስትሄጂ በባስም የሚካሄድ ከሆነ ወይም ትምህርት ቤት ውስጥ ምን አጋጠማችሁ ብሎ ማጫወት ትልቅ ነገር ነው። ይሄ ምንድን ነው ልጆች የሚያደርጉትን ሁሉ ነገር ለማወቅ አንፈልግም፣ ግን እንደዚህ አይነት በሚደርሱ ትልልቅ ነገሮች በኋላ ትልቅ ችግር ላይ ከመድረሱ በፊት መከላከል ይቻላል። እና በእንደዚህ በእንደዚህ አይነት ነገሮች የልጆቻችንን ሁኔታ ብንቆጣጠር ብንከታተል ማስወገድ ይቻላል። ዶክተር ቢንያም የልጆችን ውሎ መከታተል የሚያስፈልገውን ያህል ልጆች የሚያደርጉትን የሚያውቁትን በሙሉ ማወቅ አያስፈልገንም ብለዋል። ሆን ተብሎ ሁሉን ነገር ለማወቅ መሞከር ችግር ሊያመጣ የሚችልበት ሁኔታ አለ። እንደሚመስለኝ ልጆችም በራሳቸው የተወሰነ ነገር በሚስጥር መያዝ ቢችሉ ወደፊት ሚስጥረኛ ሆነው እንዲታመኑ የሚሆን ይመስለኛል። ለምሳሌ ከጓደኞች ጋር የምንጫወታቸው ነገሮች አሉ። አንዳንድ ነገሮች እያንዳንዱ ዝርዝሩ በጓደኛ መካከል መቅረት የሚችል ነው። ሁሉን ነገር የተነገረልን ማውራት የለብን። ዋናው በቤተሰብና በልጆች መካከል ጥሩ አይነት ግንኙነት ያስፈልጋል። ያ ግንኙነት ምንድን ነው? ልጆቹ ሁሉን ነገር ማውራት የለባቸውም ቢሆንም ችግር ካለ እናምናችኋለን ንገሩ። በራሳችሁ መፍታት ከቻላችሁ ጥሩ ነው፣ ካልቻላችሁ ደግሞ እኛ ያለንላችሁ የሚል አይነት ድጋፍ እንዲኖራቸው እና ብቻዬን፣ አይደለሁም እንደዚህ ነገር በሚደርስብኝ ጊዜ በራሴ መወጣት አለብኝ ወይም ደግሞ መጥፎ ነገር ሲደርስብኝ ዝም ብዬ መቻል አለብኝ እንዳይሉ ነገሮች ወደፊት ከፍተኛ ጭንቀት እንዳያመጣባቸው መከላከል አለብን። ዶክተር ቢኒያም፣ ይህን አይነት ጠባይና ምግባር ያለባቸው ሌሎችን ሆን ብለው በተደጋጋሚ ለመጉዳት በታለመ ጥረት ጥቃት የሚያደርሱ በኃይል በሌሎች መሳቂያ መሳለቂያ ማድረግ የሚያዝናናቸው አይነት ልጆች ከታወቀ የአእምሮ ጤና ሁከት ጋር የሚያያዝበት ወይም ተያይዞ የሚታይበት ጊዜ አለ። እንዲህ ያለው ምግባር ከአእምሮ ጤና ሁከት ጋርም ትስስር ካለው አያይዘው ቢያስረዱን። አንዳንድ ጊዜ ምንድነው የሰዎች ጠባይ እና ባህሪያቸው ኃይለኝነት ሊኖር ይችላል። በልጅነት ጊዜ ካልተስተካከለ ያ ጠባይ በኃይለኝነት የሚያገኙት ነገሮች ለወደፊቱም ይገፋፋቸዋል። እና በቀላሉ ለምሳሌ አንድ ልጅ መጫወቻ ካለው ሌላኛው ከሌለው በኃይል መውሰድ እችላለሁ እና መጫወት እችላለሁ ካለ በልጅነት ማስተካከል የሚኖሩ ነገሮች አሉ። ይህ ምንድነው? ፍቃድ መጠየቅ ያስፈልጋል ያኛውም ጋር አብረው ሼር አድርገው መጫወት እንደሚችሉ ምናምን ይቻላል። እነዚህ ነገሮች በጊዜ ካልተስተካከሉ ወደፊት የምፈልገውን ነገር በኃይል በጉልበት ማግኘት እችላለሁ ይመጣል። አንዳንድ ሰዎች ደግሞ አቴንሽን ይፈልጋሉ። እና ያ አቴንሽን በጥሩ ነገር ማግኘት ሲያቅታቸው፣ ለምሳሌ በትምህርት ደካማ ከሆኑ እና ምንም አይነት አቴንሽን ካላገኙ፣ ቤት ገብተው ብዙ ችግር ካለ እና በእውቀትም ወደኋላ ከቆረና ሆምወርካቸው ምንም መስራት ካቃታቸው፣ ሌላኛውን ሰው ሆምወርኬን ስራ ብለው ማስፈራራት ወይም በግድ መጠቀም መቻል ይሞክራሉ። እንዳልከው አንዳንድ ጊዜም አንዳንዶቹ ደግሞ ምንድን ነው ስለሌላ ሰው ስሜት ግድ የሌላቸዋሉ። በተፈጥራቸው ይህ ምንድነው? ኤምፓቲ የምንለው ነው። በልጅነትህ እኔ ብቻ የሚሰማኝ ከማለት ሌላ ሰዎችም ምን ይሰማቸዋል ሰውየው ያዝናል ይሰማዋል ህመም፣ እና ልክ አይደለም የሚለውን ነገር ብዙውን ጊዜ በተወሰነ እድሜ ሰባት አመት ስምንት አመት ሰዎች ጥሩና መጥፎን በደንብ ለይተው ያውቃሉ። እና ይሄ የምሰራው ነገር ልክ አይደለም ብለው ራሳቸውን እንዲወቅሳቸው ካልቻሉ አንዳንድ ሰዎች በእውነት እነዚህ አንታይ ሶሻል የሚባሉ ሰዎች አሉ ይህ ምንድን ነው ከፍተኛ ደረጃ ነው በልጅነታቸው ምንድን ነው ኦፖዚሽናል ወይም ዲፋይንት ይባላሉ እንቢ የማለት አስማሚ ያላቸው ልጆች አሉ በትክክል ካልተስተካከለ እያደገ ሲሄድ ወደ ኮንዳክት ዲስኦርደር ይባላል ይሄ ምንድን ነው በትምህርት ቤት ውስጥ ህግ ያለማክበር ከፍ ያለ ሰው አዋቂን ያለማክበር ከዛ የሚቀጥለና ካልተስተካከለ ወደ አንታይ ሶሻል ፐርሰናሊቲ ዲስኦርደር ይመጣል። ይህ ምንድን ነው? ህግ አይመለከተኝም እና ሁሉን ነገር በአቋራጭ ማለት እና ወደፊት በስራ ላይ፣ በትምህርት ላይ፣ በልዩ ነገሮች ችግር ሊገጥማቸው ይችላል። ዶክተር ቢንያም ገሰሰ ተገኒ የታዳጊ ልጆች የወጣቶችና የአዋቂዎች አእምሮ ጤና ባለሙያ በሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። ጊዜር ስጥልኝ። አመሰግናለሁ። በአፍሪካ የሚማሩ በሚሊዮኖች የሚቆጠሩ ህጻናት ትምህርት ቤት ለማግኘት ከአካባቢያቸው ርቀው ብዙ መንገድ በመጓዛቸው ለተለያዩ አካላዊና ስነልቦናዊ ችግሮች ከመጋለጣቸው በተጨማሪም በትምህርታቸው ላይ ከፍተኛ የሆነ ተጽዕኖ ያሳድርባቸዋል። ለምሳሌ በደቡብ አፍሪካ አንድ ግዛት ውስጥ የሚኖሩ ተማሪዎች ወደ ትምህርት ቤት ለመጓዝ ከሁለት ሰዓት በላይ በእግራቸው መጓዝ ይኖርባቸዋል። ይህ ሁኔታ በተማሪዎች ደህንነትና በትምህርት ስርዓቱ ላይ ያደረሰውን ተጽዕኖ አስመልክቶ አሶሽትድ ፕሬስ ያጠናቀል። የቀረውን ዘገባ ስመኝ የቆየ እንደሚከተለው አሰናድተዋለች። ዘወትር በስራ ቀናት ማለዳ ላይ በትንሿ ስትራትፎርድ መንደር ውስጥ የሚገኘው የንላንጎቲ መኖሪያ ቤት በጥድፊያ የተሞላ ነው። አምስቱ እህትና ወንድማማቾች ትምህርት ቤት ለመሄድ ዝግጅት ከማድረጋቸው በፊት በርካታ ስራዎችን ያከናውናሉ። ሉያንዳ ሃላሊ ለምሳሌ ሌሊት አስር ሰዓት ተኩል ተነስታ ማታ አዘጋጅተው ያደሩትን የማገዶ እንጨት ከላም ኩበት ጋር በማደባለቅ እሳት ታነዳለች። በትንሿ ጎጃቸው ውስጥ የሚቀጣጠለውን እሳት በመጠቀምም ውሃ ታፈላለች። ሃላሊ በጭራሽ ረጅም ሰዓት ተኝታ አታውቅም፤ ምክንያቱም የቤት ውስጥ ስራዋን ስታጠናቅቅ ከመንደሯ በአስር ኪሎ ሜትር ርቀት ላይ ባለውና ዱንዲ በተሰኘው የከሰል ድንጋይ ማውጫ ከተማ ውስጥ ወደሚገኘው ትምህርት ቤቷ ለመሄድ መዘጋጀት አለባት በተለይ በክረምት ወቅት መንገዱ ለአንዲት ለጋ ወጣት እጅግ ጨለማ፣ ቀዝቃዛና አደገኛ ጉዞ ነው። ሆኖም ደህና የእግር መንገድ እስክታገኝ በዚህ ጫካ ውስጥ ማለፍ አለባት። ይህ ሀላሊ ብቻ ሳትሆን በደቡብ አፍሪካ የሚገኙ በሺዎች የሚቆጠሩ ህጻናት እንዲሁም ሌሎች በአፍሪካ አህጉር የሚኖሩ በሚሊዮኖች የሚቆጠሩ ተማሪዎች ከሚኖሩበት እጅግ በጣም ርቀው የሚገኙ ትምህርት ቤቶች ጋር ለመድረስ የሚያደርጉት ጥረት ነው። ሀላሊ በኳዙሉ ናታል ግዛት ውስጥ ወደሚገኘው ትምህርት ቤት ለመድረስ መጓጓዣ ትራንስፖርት ከሚያስፈልጋቸው ከሁለት መቶ ሺህ የሚበልጡ ተማሪዎች መካከል አንዷ ናት። የደቡብ አፍሪካ መንግስት ያጸደቀው ፖሊሲ ከትምህርት ቤታቸው ከሶስት ኪሎ ሜትር በላይ ርቀው የሚኖሩ ተማሪዎች ከቤት ወደ ትምህርት ቤት የሚያመላልሳቸው አውቶቡስ እንዲመደብላቸው ያዛል። በመሆኑም በጉዳዩ ላይ ድምጻቸውን የሚያሰሙ የመብት ተከራካሪዎችና ዘመቻውን የተቀላቀሉ ሰዎች ከሁለት መቶ ሺህ በላይ ለሚሆኑት ተማሪዎች ትራንስፖርት እንዲቀርብ መንግስት ላይ ጫና እያሳደሩ ነው። ሀላሊ እህቶቿና ወንድሞቿ ከአያታቸው ቦንጉን ላንጎቲ ጋር የሚኖሩት በጠባብ ቤት ውስጥ ተጨናንቀው ነው። አያቷ እንደ ሀላሌ ያሉ ልጆች ችላ በመባላቸው የልጅ ልጃቸው ፍትሐዊ የትምህርት ዕድል እንዳላገኘች በማሰብ ይጨነቃሉ። በመጀመሪያ ግምት ውስጥ መግባት ያለበት አብዛኛውን ጊዜ ለልጆቼ የምሰጣቸው ቁርስ የለኝም፣ እንደ ራባቸው ነው ወደ ትምህርት ቤት የሚሄዱት። ብቸኛው ተስፋ የማደርገው ነገር ትምህርት ቤት ሲደርሱ እዛ የሚያገኙትን ማንኛውንም ነገር ይበላሉ ብዬ ነው። በሰዓቱ ትምህርት ቤት ለመድረስ በጣም በጠዋት ነው የሚወጡት። ከቤት ቤት ሲመጡ ደግሞ እጅግ በጣም ይደክማቸዋል። በዚህ ሁኔታ ደክሟቸው እንዴት ትምህርታቸውን መከታተል እና አስተማሪዎቸው ለሚናገረው ነገር ትኩረት መስጠት ይችላሉ? ሀላሊም ትምህርቷን ለመከታተል እንዴት እንደምትቸገር ትገልጻለች ቃላ ከእንቅልፍ የምነሳውና ቀኔን የሚጀምረው ከሌሊቱ አስር ሰዓት ተኩል ነው። መጀመሪያ እሳት አቀጣጥላለሁ። ከዛ ተጣጥቤ እለባብስና ወደ አስራ አንድ ሰዓት አካባቢ ይወጣለሁ። ትምህርት ቤት የሚደርሰው አንድ ሰዓት ላይ ነው። በጣም ደክሞኝ ነው የምደርሰው። ብዙ ጊዜ አስተማሪ ለሚናገረው ነገር ትኩረት ለመስጠት እቸገራለሁ። አንዳንዴም እንቅልፍ ይወስደኛል። አስተማሪዎች ሲቆጡም ልላቸው የምችለው ነገር ደክሞኛል ነው። የስነ ልቦና ባለሙያ የሆኑት ሜሊንዳ ዱቶይት ችግሩ የሀብታ ለመመጣጠን መሆኑን እና በከተማ ውስጥ ለመኖር አቅም የሌላቸው ድሆች ህይወታቸውን ለማሻሻል የሚያደርጉት ትግል መሆኑን ይገልጻሉ። እነዚህ ህጻናት በጣም በጠዋት ነው የሚነሱት። ያ ማለት እንቅልፋቸውን አልጨረሱም። አእምሯቸው በደከመው ጊዜ መልእክቶች ተሸክመው ኮርቴክስ ወደ ተሰኘው የአእምሯቸውን ክፍል መድረስ ያለባቸው አስተላላፊዎች መስራት ያቆማሉ። ምን ያህል ጎበዝና ፈጣን ብንሆን፣ አእምሮ ማለት ልክ እንደ ኮምፒውተር ነው። የሚሰራበት የራሱ መንገድ አለው። ባለሙያዋ አክለው ልጆቹ በድካም ውስጥ ሆነው በትክክል ማጥናት ስለማይችሉም ተገቢውን ትምህርት እየተነፈጉ መሆናቸውን ያስረዳሉ። አስተማሪው ሰነፍ ስለሆኑ ነው ወይም አስቸጋሪ ልጆች ስለሆኑ ነው፣ አለዚያም ደግሞ መጥፎ ልጆች ስለሆኑ ዋጋ የላቸውም ብሎ ሊያስብ ይችላል። ነገር ግን ማሰብ አለብን እነዚህ ልጆች እዚህ ክፍል ገብተው ከእኔ ፊት ከመቀመጣቸው በፊት ለሰዓታት የሚያልፉበት ምንድን ነው ብለን ማገናዘብ አለብን። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደ አውሮፓውያን አቆጣጠር በሁለት ሺህ ሀያ ያወጣው ሪፖርት የደቡብ አፍሪካን የትምህርት ስርዓት ከአፓርታይድ ስርዓት ጀምሮ ስር የሰደደ ከፍተኛ የሀብት አለመመጣጠንና እጅግ የከፋ የአፈጻጸም ስርዓት ያለውና አሁን ያለው መንግስት በአግባቡ ሊፈታው ያልቻለው ሲል ይገልጸዋል። በክልሉ ከሚኖረው ሕዝብ ሰላሳ ከመቶ የሚሆነው ስራ አጥና የመንግስት እርዳታ ጥገኛ ነው። ለትራንስፖርት የሚሆን ሶስት መቶ ሀምሳ ራንድ ወይም ወደ አንድ ሺህ ብር ሀምሳ ገደማ ለትራንስፖርት ካወጡ ምግብ መግዛት አይችሉም። አካባቢውን ወክለው ለምክር ቤት አባልነት የተመረጡት ማቲው ኦቦ ወደ ትምህርት ቤቶቹ የሚወስዱ አንዳንዶቹ መንገዶች አደገኛና በመጥፎ ሁኔታ ላይ የሚገኙ መሆናቸው ሁኔታውን አስቸጋሪ እንዳደረገው ይገልጻሉ። ከወንዙ ወዲህ የሚኖሩ ሕጻናት ወንዙን ተሻግረው ወዳለ ሩቅ ትምህርት ቤት ለመማር ይገደዳሉ። አንዱ ችግር በከፍተኛ ዝናብ ወቅት የሆነ ጊዜ ወንዙ ሞልቶ አንድ መኪና በጎርፍ ተወስዶ ነበረ። በዚህ አካባቢ ያሉ ብዙ ወላጆችን አነጋግሬአለሁ። ሁሉም ልጆቻቸውን ከዚህ ወንዝ ማሻገር ከባድና አደገኛ መሆኑን የሚናገሩት፣ በዚህ ምክንያት ከወንዙ ባሻገር የሚኖሩ ዘመዶቻቸውና ጓደኞቻቸውን ልጆቻቸው እነሱ ጋር ሆነው እንዲማሩ ይጠይቃሉ። በሌላ መንደር የሚኖሩና በመማር ማስተማር ስርዓቱ የተማረሩ ሌላ ርዕሰ መምህር ትምህርት ቤቶች ሕጻናትን ማመላለሻ አውቶቡሶችን ለማግኘት የሚገጥማቸውን ችግር ያስረዳሉ። ለሚዲያ መረጃ ለመስጠት ስልጣን የለኝም በማለት ስማቸው እንዳይጠቀስ የጠየቁት እኚሁ ርዕሰ መምህር ስልሳ አምስት ተማሪዎችን ብቻ ማጓጓዝ የሚችለው የትምህርት ቤቱ አውቶቡስ በመሙላቱ የተደፈሩና የተዘረፉ ወጣት ልጃገረዶች በትምህርት ቤታቸው ውስጥ እንደሚገኙም ያስረዳሉ። የሚያስተዳድሩት ትምህርት ቤት ከአራት መቶ በላይ ተማሪዎችን ለማጓጓዝ ያሉት ሁለት አውቶቡሶች ብቻ ናቸው። አንድ ልጅ ሁለት ወይም ሶስት ኪሎ ሜትር ቢጓዝ ተቀባይነት ያለው ርቀት ነው። ከሶስት ኪሎ ሜትር ከበለጠ ግን ትምህርት ቤቱ የሚደርሰው ደክሞትና አልቦት ነው። አውቶቡስ ኖሮም ስለሚሞላ መሳፈር የማይችሉ ልጆች አሉ። ስለዚህ ትምህርት ቤት ለመድረስ ሀያ ኪሎ ሜትር በእግራቸው መጓዝ አለባቸው። አንዳንዶቹ እንደውም አውቶቡስ መሳፈር ካልቻሉ ከትምህርት ቤት ይቀራሉ። ወደ ትምህርት ቤት ሲጓዙ መንገድ ላይ ወንጀለኞችም ያጋጥሟቸዋል። አውቶቡስ ሞልቶ መሳፈር ባለመቻላቸው ምክንያት በጣም ብዙ ልጃገረዶች መንገድ ላይ ተይዘው የተደፈሩ አሉ። እንደ አውሮፓውያን አቆጣጠር በ2022 ፓንጎላ በተሰኘች ከተማ ውስጥ ከአቅም በላይ ተማሪዎችን የጫና አውቶብስ ከጭነት መኪና ጋር በመጋጨቱ በርካታ ልጆች ሞተዋል። በኦቡሴ ትምህርት ቤት የተማሪዎች መማክርት ቡድን ሊቀመንበር ሆኖ የሚያገለግለው ዱሚሳኔ ዛይቢዩ እንደሚለው ወላጆችም ወደ ስራቸው ለመሄድ ረጅም ጉዞ ስለሚጠበቃቸው እና በስራ ላይም ረጅም ጊዜ ስለሚያጠፉ ልጆቻቸውን ወደ ትምህርት ቤት መውሰድ አይችሉም። ለልጆቻቸው የግል ማጓጓዣ ማግኘት የቻሉ ወላጆች እንኳን መኪናዎቹ ቤታቸው ድረስ መቅረብ አይችሉም። ስለዚህ ወላጆች ልጆቻቸውን ለመኪና የሚመች መንገድ ድረስ መውሰድ አለባቸው። ብዙዎቹ ወላጆች ግን ልጆቻቸውን ይዘው ለመሄድ ጊዜ የላቸውም። እዚህ አካባቢ ያሉ መንገዶች ለመንቀሳቀስ እጅግ በጣም አስቸጋሪ ናቸው። ባያንዳ ሉጉዋና በኡቡሲ ትምህርት ቤት የሚማር የዘጠነኛ ክፍል ተማሪ ነው። ወላጆቹ ከትምህርት ቤቱ በሁለት ኪሎ ሜትር ርቀት ላይ የሚገኝ አንድ ዘመዱን እንዲያስጠጋው ለምነው አሁን ከእርሱ ጋር ነው የሚኖረው። ምክንያቱም አስተማሪዎቹ የሚሰጡትን የቤት ስራ ለመስራትም ሆነ ለማጥናት በቂ ጊዜ አልነበረውም። አስተማሪዎችም በሰዓቱ የማይደርሱ ተማሪዎችን ከክፍል ያባረራሉ። ከወላጆቼ ጋር የምኖረው ኑሮውና አሁን እዚህ የምንኖረው አንድ አይደለም። አንዱ በጣም የሚቸገርበት ነገር የቤት ስራዎችን በጊዜ ሰርቼ ያለመጨረሴ ነው። አንዳንድ ጊዜ ደግሞ ትምህርት ቤት አርፍጄ ስለምደርስ አስተማሪዎቹም አያስገቡኝም። ሌሎቹ ተማሪዎች በጊዜ ደርሰው ትምህርት ስለጀመሩ ትረብሻቸዋለ ይላሉ። አሁን ግን እዚህ ከዘመድ ጋር ሆኜ ስማር በጊዜ ደርሳለሁ። በሁሉም የትምህርት ክፍለ ጊዜም እሳተፋለሁ። ትምህርት ለሁሉም የተሰኘው ለትርፍ ያልተቋቋመ ድርጅት እነዚህ ልጆች በየቀኑ መሰናክሎች እንደሚገጥማቸው ይገልጻል። ተቋሙ እንደ አውሮፓውያን አቆጣጠር በ2014 የተቋቋመው ተማሪዎች ወደ ትምህርት ቤት ለመድረስ ከሁለት ሰዓት በላይ ስለሚያደርጉት ጉዞዎች ቢጽፉም የሚሰማቸው በማጣታቸው መሆኑን የድርጅቱ የመብት አቀንቃኝ ቴቦሆ ሽሼን ይገልጻል። የደህንነት ችግር ድካምና ንጽህና አጠባበቅ ተማሪዎች ላይ ተጽዕኖ ከሚያሳድሩ ምክንያቶች መካከል መሆናቸውንም ያሰምርበታል። በኳዛሉ ናታል ውስጥ የሚኖር ወላጅ ማለት ልጅ ወደ ትምህርት ቤት በመሄዱ ምክንያት በየሰዓቱና በየደቂቃው የሚጨነቅ ማለት ነው። ስለዚህ በዚህ ዙሪያ ወላጆችና የተማሪ መማክርት ቡድኖች መወያየት እንዲጀምሩ ነው ጥሪ የምናደርገው። ይህን አይነቱ የመማር ማስተማር ሂደት የተለመደ ሁኔታ አድርገን ተቀብለን መኖር የለብንም። በቅርብ ጊዜ የወጡ የመንግስት መረጃዎች እንደሚያሳዩት በኮዋዙሉ ናታል ግዛት ውስጥ ከሚገኙ ትምህርት ቤቶች ውስጥ 1148 የሚሆኑት የተማሪዎች ማመላለሻ አውቶቡሶች ለማግኘት በተጠባባቂ ዝርዝር ውስጥ ይገኛሉ የኮዋዙሉ ናታል ትምህርት ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ ፈቃደኛ አልሆነም በአሶሼትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ መሰናዶ ይቀጥላል። በኬንያ ስምጥ ሸለቆ የሚገኘው የካባራክ ዩኒቨርሲቲ ተማሪዎች የምግብ ይዘት ያለው ሳርን ወደ ዱቄት በመቀየር ለሰው ልጅ ፍጆታ እንዲውል የሚያደርግ አዲስ ዘዴ ፈጥረዋል። ይህ አዲስ ዱቄት ለብዙ ቤተሰቦች በያዘቡት ምግብ የሆነውን በተለምዶ ከበቆሎ ዱቄት የሚዘጋጀው ዋና ምግብ ኡጋሊ ግብዓት ይሆናል ተብሏል። የጁማ ማጃንጋን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። መለከቱ ሰሎሜ ኒጅሪ ከግቢዋ ውስጥ ሳሩን እያጸዳች ነው ብለው ያስቡ ይሆናል። ነገሩ ግን ወዲህ ነው። ዱቄት ለማምረት ግብአት የሚሆናትን ጥሬ እቃ እየሰበሰበች ነው። ኒጀሪ በኬንያ ስምጥ ሸለቆ ክልል በሚገኘው ካባራክ ዩኒቨርሲቲ ከሚገኙት ሳርን ወደ ዱቄት መቀየር የሚቻልበትን መንገድ ከፈጠሩት መካከል አንዷ እሷ ነች። በርካታ ቤተሰቦች ከከፍተኛ የኑሮ ውድነት ጋር በሚታገሉበት በዚህ ወቅት ሳሩ በቆሎን ተክቶ ለመደበኛው የኬንያ ምግብ ኡጋሊ የሚሆን ዱቄት ሊወጣው ይችላል። ሳሎሜ ኒጄሪ ይህን ታስረዳለች። በኬንያ ዋና ምግብ የሆነውና ዋጋው ሃምሳ በመቶ ገደማ የጨመረውን የበቆሎ ዱቄት ግምት ውስጥ በማስገባት አብዛኛው ሰው አቅም እንደሌለው ተገንዝበናል። ስለዚህ ይህ ምግብ ለእያንዳንዱ ነው ነውና ለሁሉም ሰው ተመጣጣኝ እንዲሆን የምናረጋግጥበትን መንገድ ለማግኘት እንችላለን። ኢኮስታርች የተባለው ይህ ዱቄት የሚሰራው በኢንዛይም ሂደቶች አማካኝነት ሳርን ወደ ምግብ ዱቄት በመለወጥ ነው። ተማሪዎቹ በአብዛኛው ሲጠቀሙበት የቆዩት የቤርሙዳ ሳር የተባለውን የሳር አይነት ወይም ቤርሙዳ ግራስን ነው። ነገር ግን ማንኛውም የሳር ዝርያ ሊሰራ ይችላል ይላሉ። ኢኮስታርች ተብሎ ስለተጠራው የሳር ዱቄት ከካባራክ ዩኒቨርስቲ ተማሪ ኢኖሰንት ባህቲ እንደሚከተለው ያስረዳል። ሳር መብላት አንችልም አይደል? ላም ግን ሳሩን በልታ ትፈጭዋለች። ስለዚህ አሁን ሴሎስን በሳር ውስጥ የምንለውጥበትን መንገድ አገኘን። ይህ ማለት በመጠኑ መፈጨት የማይችሉት አሁን ስለተቀየሩ ስታርች ይሆናሉም። የኢንዛይም ለውጥን በመጠቀም መበላት የሚችል ስታርች ኢንዛይሞችን በመጠቀም ከበቆሎ ጋር የሚመሳሰል ነገር ማግኘት እንችላለን። አሰራሩ እንዲህ ነው። መጀመሪያ የተሰበሰበው ሳር በውስጡ ያሉትን ንጥረ ምግቦች ለማቆየት ይጸዳና በተመጠነ ሙቀት ይደርቃል። ከዚያ በዱቄትነት ይፈጫል። ከዚያም ኢንዛይሞች በተወሰነ የሙቀት መጠን የተለየ ቀለም እንዲያወጣ ይጨመራሉ። ከዚያ በጥቃቅን ንጥረ ነገሮች ተጠናክሮ ተደባልቆ የተለወሰው ለሰው ልጅ ፍጆታ ዝግጁ ይሆናል። ኬንያ የምግብ ቀውሱ ከወዲሁ ካስጠነቀቃቸው ከሳህራ በስተደቡብ ካሉ የአፍሪካ ሀገራት አንዷ ነች። የዓለም ምግብ ፕሮግራም እንደ ኤሮፓ አቆጣጠር ከ2020 ጀምሮ በአገሪቱ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በስድስት እጥፍ ከፍ ብሏል ብሎ በየካቲት ወር ወደ 4.4 ሚሊዮን መድረሱን አስታውቋል። የካባራክ ዩኒቨርሲቲ ምክትል ቻንስለር ሄንሪ ኪፕላንጋት የረሃብን ቀውስ ሁኔታ ለመፍታት በአዳዲስ ፈጠራዎች ላይ ኢንቨስት ማድረግ ይረዳል ብለው ያምናሉ። Actually, most of the young people um, the age of university going students በእውነቱ፣ በዓለም ላይ ያሉ አብዛኞቹ አዳዲስ ፈጠራዎች የተመረቱት ወደ ዩኒቨርስቲ መግቢያ እድሜ ባላቸው ወጣት ተማሪዎች ነው። አንድ መቶ ዓመት እድሜ ካለው ወንድ ወይም ሴት አዲስ ሀሳብ ማግኘት በጣም ከባድ ነው። ስለዚህ ይህ የዓለም የወደፊት እጣፈንታ ነው እና የፈጠራ ሥራዎችን ለመደገፍ በጎና ሀብትን በመመደብ ኢንቨስት ማድረግ አለብን። የአየር ንብረት ለውጥ ስጋትና በዓለም አቀፍ የአቅርቦት ሰንሰለት ስርዓት ላይ የፈጠረው ቀውስ እየጨመረ በመምጣቱ እንደ ኬንያ ያሉ የአፍሪካ ሀገራት ለአህጉሪቱ የምግብ እጥረት ችግር በአገር ውስጥ መፍትሄ ሊያገኙ እንደሚገባ ባለሙያዎች ይናገራሉ። የሕክምና ተመራማሪና ከባራክ ዩኒቨርሲቲ ተባባሪ መምህር ሚካኤል ዋልኬዋ ከነዚህ አንዱ ናቸው። በሀገራችን ውስጥ ባሉ ተመራማሪዎች በደንብ የተጠኑና የተሰሩ መፍትሄዎችን ማምጣት እንችላለን። የእነዚህ ምርቶች ደህንነት መመልከትና ዝቅተኛ በሆነ ዋጋ ማምረት እንድንችል በአንጻራዊነት የምርት ወጪዎችን መለየት እንችላለን። ከሶስት ዓመታት ምርምርና ሙከራዎች በኋላ የኢኮስታርች ፈጣሪዎች የባለስልጣናትን ይሁንታ ማግኘትና ምርታቸውን ለገበያ ለማቅረብ ተስፋ አድርገዋል። እነዚህ ተማሪ የፈጠራ ሰዎች ከሳር የተሰራውን ዱቄት ከአማካይ የበቆሎ ዱቄት ዋጋ በአምስት እጥፍ ያነሰ ዋጋ በመሸጥ ኡጋሊን ማግኘት ያልታደሉትን ቤተሰቦች ከሳር የተሰራውንም ዱቄት ቢሆን በማቅረብ ወደ ራት ገበታቸው እንዲመለሱ ለመርዳት ተስፋ ያደርጋሉ። በአሜሪካ ካሉ ትላልቅ ከተሞች መካከል አንዱ በሆነው በቺካጎ የሚገኙ የህክምና ተማሪዎች በከተማው እየጨመረ የመጣው የስደተኞች ቁጥር በድንገተኛ ህክምናው ላይ ያስከተለውን ጫና ለመቀነስ በትርፍ ጊዜያቸው ለስደተኞቹ መሰረታዊ የጤና ድጋፍ በማድረግ ላይ ይገኛሉ። ተማሪዎቹ በአንድ ቀን ከሶስት እስከ አራት መቶ የሚደርሱ ስደተኞችን በማከምም ላይ ነው የሚገኙት። ዘገባው የአሶሺየትድ ፕሬስ ነው፣ እንደሚከተለው ተጠናቅሯል። በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቅዳሜያቸውን ያሳልፋሉ። ሰራ ስኩዴሮ የህክምና ተማሪ ናት። ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራ እንገኛለን። ተማሪዎቹ በቅድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደህና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሳራ በአንድ ቀን ከሶስት እስከ አራት መቶ የሚደርሱ ሰዎችን እንደሚያክሙ ትገልጻለች። በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው በአብዛኛው በስልጠናና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያው እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶችና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ Not only that, there are other other unfortunate situations that do happen. Violence, kidnapping. በጉዟቸው ላይ አፈና፣ ቅሚያ እንዲሁም የተለያዩ ጸቦችን ያስተናግዳሉ። አንዳንድ ሰዎች የሚጠቀሟቸው የጉዞ አማራጮች ደህንነታቸውን ያልተጠበቁና አደገኛ ናቸው። ሰዎች በባቡራናት ላይ ተቀምጠው በአውቶቡስና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት። ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት። ስደተኞች በመሆናችን ድንገተኛ ሕክምና ወጪን መቋቋም አንችልም። ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሮበን ሳንቶስ እዚህ የበጎ ፍቃድ አገልግሎት ላይ የሚሳተፍ የሕክምና ተማሪ ነው። እንደሚመስለኝ የጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም የምናገኝ ይመስለኛል። ሩብን የስደተኞቹ ሁኔታ በአየር ጸባዩ የተነሳ አስከፊ ደረጃ ላይ እየደረሰን ይላል። አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎደዋል። ሰራይ የዚህ በጎ ፈቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል። አባቴ የፔሮ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ። ሳራ አያይዛም የጤ የተከበራችሁ ተመልካቾቻችን ለምሽቱ የያዝናቸው መሰናዶች እዚህ ላይ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።